በመጀመሪያም አርዕስተ ዜና። የዛሬ 15 ዓመት በ13 ዓመቴ በግዳጅ ተድሬ ያለ ፍላጎቴ ተደፍሬያለሁ ሲሉ ክስ ላቀረቡ ኢትዮጵያዊት የኢትዮጵያ መንግሥት 150000 ዶላር እንዲከፍል ጋምቢያ የሚገኘው የአፍሪቃ የሰብዓዊና የሕዝቦች መብት ኮሚሽን ወሰነ። የ73 ዓመቱ አዛውንት የአንጎላ ፕሬዝዳንት ጆዜ ኤድዋርዶ ዶሻንቶስ ከሁለት ዓመታት በኋላ ከፖለቲካው ዓለም እንደሚገለሉ አስታወቁ። ፕሬዚዳንቱ ሀገሪቱን ለ37 ዓመታት ገዝቷል። በምሽት የሚንዘገዘግ የጀርመን ባቡር መቀመጫ ስር ተደብቆ የነበረ አንድ የ17 ዓመት ታዳጊ ግብፃዊ ስደተኛ በመስኮት ዘሎ መሞቱን የጀርመን ፖሊስ ዛሬ አስታወቀ። ዜናው በዝርዝር የዛሬ 15 ዓመት በ13 ዓመት የተጠለፌ በግዳጅ ተድሬ ያለ ፍላጎቴ ተደፍሬ ያለሁ ሲሉ ክስ ላቀረቡ ኢትዮጵያዊት የኢትዮጵያ መንግሥት 150,000 ዶላር እንዲከፍል ጋምቢያ የሚገኘው የአፍሪቃ የሰብአዊና የሕዝቦች መብት ኮሚሽን ወሰነ። ወይንሸት ዘነበ ነጋሽ የተባሉት ግለሰብ የኢትዮጵያ ፍርድ ቤት ውድቅ አድርጎብኛል ያሉትን እንደ ጎርጎሮስ አቆጣጠር በ2001 የደረሰባቸውን ያስገድዶ መደፈር በደል ጋምቢያ ውስጥ ያቀረቡት ከስድስት ዓመት በኋላ በ2007 ዓ ም ነበርን የኢትዮጵያ መንግሥት ለተበዳዩ ጥበቃ ባለማድረጉ አሊያም ፍትሕ ባለመስጠቱ ካሳ ሊከፍል ይገባል ሲል ፍርድ ቤት ወስኗል። የኢትዮጵያ መንግሥት ቃል አቀባይ በዚህ ጉዳይ ላይ አስተያየት ከመስጠት መቆጠባቸውን ሮይተርስ ዘግቧል። በዩናይትድ ስቴትስ የአየር ጥቃት ከስድስት ቀናት በፊት ተገድሏል የተባሉ አንድ የአልሸባብ ከፍተኛ ወታደራዊ አዛዥ በሕይወት መኖራቸውን ለአሸባብ ቅርበት ያለው የመገናኛ አውታር ዛሬ ዘገበ። አንድ የአይን ምስክር አዛዡን ሕዝብ መሃል መመልከቱን ተናግሯል። የአሸባብ ጦር ሰፈር ላይ ባለፈው ቅዳሜ በተሰነዘረ የዩናይትድ ስቴትስ የአየር ጥቃት የአሸባብ ሁለት ከፍተኛ ወታደራዊ አዛዦች መሐመድ ሚሬ እና አሊ ዩሱፍ ከሌሎች ከ145 ከሚበልጡ ተከታዮቻቸው ጋር መገደላቸውን የሶማሊያ መንግሥት አስታውቆ ነበር። ደቡብ ሱዳን ተፋላሚዎቿን በክፍያ ምትክ ሴቶችን እንዲደፍሩ መፍቀዷ ሕፃናትና አካል ጉዳተኞችም ከነ ሕይወታቸው መቃጠላቸው በዓለማችን እጅግ አሰቃቂው የሰብዓዊ መብት ጥሰት ነው ሲል የተባበሩት መንግሥታት ድርጅት የሰብአዊ መብቶች ተመልካች ጽፈት ቤት ገለጠ ደቡብ ሱዳን ውስጥ ይህን ያህል ግፍ የተፈጸመው ሀገሪቱ ከዓለም አቀፉ እይታ ውጭ ሆና ነው ሲል ጽፈት ቤቱ አክሏል ደቡብ ሱዳን በእርስ በርስ ጦርነት ከተዘፈቀች ሁለት ዓመት በልጧታል። በአገሪቱ ተፋላሚዎች የተፈጸመው አሰቃቂ በደል በጦር ወንጀለኝነትና በሰብአዊ መብት ጥሰት የሚያስጠይቅ እንደሆነ የተባበሩት መንግሥታት ድርጅት አስታውቋል። በነዳጅ ሀብት የታደለችው አንጎላ ፕሬዚዳንት ሆዜ ኤድዋርዶ ዶሻንቶስ ከሁለት ዓመታት በኋላ ከፖለቲካው ዓለም እንደሚገለሉ አስታወቁ። የ73 ዓመት አዛውንት ደቡባዊ ምዕራብ አፍሪቃ ውስጥ የምትገኘው አንጎላን መግዛት ከጀመሩ 37 ዓመት አስቆጥሯል። በአንጎላ ፕሬዚዳንታዊ ምርጫ የሚከናወነው በሚቀጥለው ዓመት ነው። በአሁኑ ወቅት የአንጎላ ገዢ ፓርቲ የሆነው የአንጎላ ነፃ አውጪ ህዝባዊ ንቅናቄ በፖርቹጋልኛ ምጻሩ ኤምፒኤልኤ በዚህ ዓመት ውስጥ አዲስ መሪ ይመርጣል ተብሎ ይጠበቃል። አንጎላ በኢኮኖሚዋ አፍሪቃ ውስጥ በሦስተኛ ደረጃ ላይ ትገኛለች። ነዳጅ በመላክ ደግሞ ከናይጄሪያ ቀጥላ ሁለተኛዋ አፍሪቃዊት ሀገር ናት። ይህ ዶቼቬለ ሬዲዮ ጣቢያ ነው። በብራዚል የኢኮኖሚ ማዕከል በሆነችው የሳው ፓውሎ ከተማ የጣለው ብርቱ ዶፍ ቢያንስ 15 ሰዎችን መግደሉን ዛሬ የነፍሰ አድን ሠራተኞች አስታወቁ። ከሟቾቹ መካከል በተጎሳቆለው የከተማይቱ መንደር ነዋሪ የነበረ አንድ የአራት ዓመት ልጅም ይገኝበታል። 13ቱ በመሬት መደርመስ የተቀበሩ ሲሆን ሁለቱ በጎርፍ የተወሰዱ ናቸው ተብሏል። ኃያሉ ዝናብ ባስከተለው ጎርፍ የተነሳ በጎረቤት አርጀንቲና፣ ፓራጓይና ኡራጋይ 160 ሺህ ነዋሪዎች ከመኖሪያቸው መፈናቀላቸው ተገልጧል። የአውሮጳ ኅብረትና ቱርክ በተለይ ስለ ሶሪያ ስደተኞች ይዞታ በቅርቡ የደረሱበትን መግባባት የተባበሩት መንግሥታት የሰብዓዊ መብቶች ኮሚሽን ከፍተኛ ኮሚሽነር ሳይድ ራአድ አልሁሴን አጥብቀው ነቀፉ። ሁለት ወገኖች በመጪው ሳምንት ያጸድቁታል የተባለው ስምምነት ስደተኞቹ ወደ አውሮጳ እንዳይገቡ ለማገድ ያለም ነው። የዓለም አቀፉ ድርጅት የሰብአዊ መብት ኮሚሽነር ሰኢድ ራአድ አል ሁሴን ስምምነቱ ጥገኝነት ጠያቂዎችን ከአገር ወደ ማባረር ሊያመራ ይችላል ብለው እንደሚሰጉ ገልጧል። ይህ አይነቱ ከአገር የማባረር ተግባርም ዓለም አቀፍ ሕግጋትን የሚጥስ ነው ብሏል። የአውሮፓ ህብረት መሪዎች በሚቀጥለው ሳምንት የሚያደርጉት ጉባኤ ይበልጥ ሰብአዊ መብቶችን የሚያስጠብቅ ሰብአዊነትን ያገናዘበ ውል እንዲቀርጹ አሳስባለሁ። ዓለም አቀፍ ዋስትና የተሰጣቸው የሰብአዊ መብት ጥበቃዎች ወደ ጎን ሊገፈተሩ አሊያም ሊደፈለቁ አይገባምና፣ ማንኛውም ከሀገር የማሰናበት ተግባር ዓለም አቀፍ የሰብአዊ መብቶችን ባገናዘበ መልኩ መሆን አለበት። የዘፈቀደና የተንዛዛ መጓተት ሊወገድ ይገባል። prolonged detention must be avoided. የተባበሩት መንግስታት የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር ሳይድ ራድ በተለይ ግን ጀርመን ስደተኞችን በብዛት በመቀበል ላሳየችው ፈቃደኝነት ምስጋናቸውን ገልጧል። የአውሮጳ ህብረትና ቱርክ ያደረጉት ስምምነት ወደፊት በሕገ ወጥ መንገድ ወደ አውሮጳ የገቡ ስደተኞችን ከግሪክ በገፍ የሚያስወጣ ነው። በስምምነቱ መሠረት ከግሪክ የሚመለሱት ስደተኞች በአውሮጳ የተሻለ ኑሮ ፍለጋ ብለው የተሰደዱ ብቻ ሳይሆኑ ጦርነትና ክትትልን ሸሽቶ የመጡትም ጭምር ናቸው። በአንጻሩ ወደ ቱርክ የሚመለሱት ሶርያውያን ስደተኞች ደህንነቱ በተጠበቀና ህጋዊ በሆነ መልኩ ከቱርክ ወደ አውሮፓ መጓዝ ይፈቀድላቸዋል ተብሏል። በፍጥነት በሚጓዝ የጀርመን የመንገደኞች ባቡር ወንበር ስር ተደብቆ የነበረ አንድ የ17 ዓመት ወጣት ግብፃዊ ስደተኛ ተቆጣጣሪዎች ሰነድ ሲጠይቁት በመስኮት ዘሎ ለማምለጥ ሲሞክር መሞቱን የጀርመን ፖሊስ ዛሬ አስታወቀ። ግብፃዊው ተሳፍሮበት የነበረው ባቡር ጀርመንን ከአውስትሪያ በሚያዋስነው ድንበር አካባቢ ሲደርስ ወጣቱ ለተቆጣጣሪ ፖሊሶች ያቀብለው ሰነድ አውስትሪያ ውስጥ የተሰጠውና ግብፃዊነቱን የሚገልጥ እንደሆነ ፖሊስ አስታውቋል። ታዳጊው ፖሊሶች ሰነዱን በሚመለከቱበት ወቅት ወደ ባቡሩ ሌላኛው ክፍል በመሮጥ የሚምዘገዘገውን ባቡር መስኮት ከፍቶ ወደ ውጭ መዝለሉን ባቡር ውስጥ የነበሩ ሁለት አሜሪካውያን ወጣት ሴቶች የአይን ምስክርነታቸውን ለፖሊስ ገልጠዋል ሲል ሮይተርስ ዘግቧል። ጃፓን ሱናሚ በቀሰቀሰው ርዕደ መሬት የባህር ነውጥ የሞቱ 18 ሺህ ሰዎችን አምስተኛ ዓመት ዛሬ አሰበች። በሬክተር መለኪያ ዘጠኝ በደረሰው የመሬት መንቀጥቀጥ በአገሪቱ ሰሜን ምስራቅ ፉኩሺማ ግዛት ከሚገኙ የኒውክሌር ኃይል ማመንጫዎች ያፈተለከ መርዛማ ጨረር ያደረሰው ጥፋት ከባድ ነበር። ጃፓናውያን ዛሬ በመዲናይቱ ቶኪዮና ሰሜን ምስራቅ የባህር ዳርቻ ተሰባስበው ጥፋቱን በህሊና ጸሎት አስበውታል። በሕሊና ጸሎቱ ንጉሠ ነገሥት አኪቶ፣ ንግሥተ ነገሥት ሚቺኮ፣ ጠቅላይ ሚኒስትር ሺንዞ አቤና፣ ሌሎች ተገኝቷል ይህ ከቦን ከተማ የራይኖንዝ አቅራቢያ የሚተላለፈው የዶቼቬሌ ሬዲዮ ስርጭት ነው። አድማጮች፣ ዜናውን ለማብቃት የማጠቃለያውን ዜና እናሰማችኋለን። የዛሬ 15 ዓመት በ13 ዓመቴ በግዳጅ ተድሬ ያለ ፍላጎቴ ተደፍሬ ያለሁ ሲሉ ክስ ስላቀረቡ ኢትዮጵያዊት የኢትዮጵያ መንግሥት 150 ሺህ ዶላር እንዲከፍል ጋምቢያ የሚገኘው የአፍሪቃ የሰብአዊና የሕዝቦች መብት ኮሚሽን ወሰነ። የ73 ዓመቱ አዛውንት የአንጎላ ፕሬዝዳንት ጆዜ ኤድዋርዶ ዶሻንቶስ ከሁለት ዓመታት በኋላ ከፖለቲካው ዓለም እንደሚገለሉ አስታወቁ። ፕሬዝዳንቱ ሀገሪቱን ለ37 ዓመታት ገዝቷል። በምሽት የሚምዘገዘግ የጀርመን ባቡር መቀመጫ ስር ተደብቆ የነበረ አንድ የ17 ዓመት ወጣት ግብጻዊ ስደተኛ በመስኮት ዘሎ መሞቱን የጀርመን ፖሊስ ዛሬ አስታወቀ። ዜናው በዚሁ አበቃ።